በፔንስልቬንያ ክፍለ ግዛት የፊላደልፊያ ነዋሪ የሆኑት አቶ መስፍን ተገኑ አርኤክስ ፓራዳይም የተባለው ኩባንያ ባለቤትና ዋና ስራ አስፈጻሚ እና ሊቀመንበር ናቸው። ለሃያ አምስት አመታት በአሜሪካ የመድኃኒቶችና ሕክምና አገልግሎቶች ወይም መስቆሳቆሶች አቅርቦት አስተዳደር ዘርፍ የታወቀ ስም አላቸው። በዩናይት ስቴትስ ከትላልቅ የመድኃኒት ኩባንያዎች ወይም የመድኃኒት አምራች ኩባንያዎች ጋር በመደራደር ለተጠቃሚዎች በቢሊዮኖች የሚቆጠር ዶላር ማዳናቸውንም ለአሜሪካ ድምፅ ገልጠዋል። ከቅርብ ጊዜያት ወዲህ ደግሞ በትውልድ ሀገራቸው ወቅታዊ የፖለቲካ ጉዳዮች መሳተፍ ይዘዋል። ወደ ፖለቲካው ዓለም ስመጣ የመጀመሪያ ነው ይላሉ። ምን አመጣቸው? ደረጀ ደስታ ለኢትዮጵያውያን በአሜሪካ አወያይቷቸዋል። አቶ መስፍን ከአዲስ አበባ ዩኒቨርሲቲ በፋርማሲ ትምህርት የመጀመሪያ ድግሪያቸውን አግኝተዋል። ሁለተኛውን ዲግሪ እዚህ ዩናይትድ ስቴትስ ኒውዮርክ ኩይንስ ከሚገኘው የሴንት ጆንስ ዩኒቨርሲቲ በተመሳሳይ የፋርማሲ ሳይንስ አግኝተዋል። ቀሪውን ታሪካቸውን ወደ አሜሪካ የመጡበትን ዓመት በመጥቀስ ይቀጥላሉ። አሜሪካ ሀገር ወደ ሰላሳ አምስት አመት ሆኖኛል ከመጣሁኝ። ብዙም ጊዜ ፋርማሲካል ስራ ውስጥ ነው ያሳለፍኩት። የፋርማሲ ቤነፊት ማኔጅመንት የሚባል የመድኃኒት አጠቃቀምና ስራ ላይ ያተኮረ ስራ ላይ ነው የቆየሁት። በዚሁ ሀያ አምስት አመት ውስጥ ይህንን በዚህ ስራ ላይ ያተኮረ ኩባንያ አቋቁሜ ጥሩ ተዋጣ ስራ ለመስራት የቻለ ኩባንያ ሆኗል። አሁንም ይህን እዚሁ ስራ መስክ ላይ እንደዚሁ የሚቀጥለውን ስራ ለመቀየር የሚያስችል አዲስ ሌላ ኩባንያ መስርቼ እሱን በማካሄድ ላይ እገኛለሁ። እንደ ኤሮፓ አቆጣጠር በ1985 ለትምህርት ወደዚህ ሀገር የመጡት አቶ መስፍን ፋርማሲ ወይም የመድኃኒት ባለሙያነት የሰለጠነ ሰው በተለያየ ሙያ ሊሰማራ መቻሉን ያስረዳሉ። ይሄ የፋርማሲካል ሳይንስ ትምህርት በተለያየ አቅጣጫ ለመሄድ ያስችላል። በሱ ፊልድ የሚመረቁ ሰዎች በሳይንሱ አካባቢ በሽተኛን መርዳት ላይ መስራት ይችላሉ። መድኃኒት ፋብሪካን በሚመለከት እዛ ውስጥ ገብቶ ማገልገል ይችላሉ። የመድኃኒት አጠቃቀም አያያዝን በሚመለከት ደግሞ እንደዚሁም እዛ የተለያየ የማኔጅመንት የሚያስተዳድር ስራ ያለበት ቦታ መስራት ይቻላል። እንደዚሁም ደግሞ የተለያዩ መድኃኒት የሚያመርቱ ኩባንያዎች በተለያየ ደረጃ የፋርማሲ ሙያ ያላቸውን ሰዎች ይቀጥራሉ እና ፊልዱ ሰፋ ያለ እድል ይሰጣል። የተለያየ በተለያየ ቦታ ላይ ሰው እንደየፍላጎቱ ስራውን ለማከናወን እሳቸው ትምህርታቸውን ካጠናቀቁ በኋላ የተሰማሩበት መንገድ የትኛውን እንደሆነ እንደሚከተለው ያስረዳሉ። እኔ ትምህርት ከጨረስኩኝ በኋላ እና የዚህ ሀገር ላይሰንስ የሚባል ሬኳይርመንት አለ። እሱን ካጠናቀቅኩ በኋላ የሄድኩበት አካሄድ የፋርማሲ አድሚኒስትሬሽን አጠቃቀም፣ የመድኃኒቶች አጠቃቀም በአሜሪካን ሀገር በተለያዩ ደረጃዎች እንዴት ነው የሚሆነው? ህዝቡ ይሄንን መድኃኒት ለመውሰድ ይሄንን ማድረግ አለብህ፣ ይሄን ኮፔ መክፈል አለብህ የሚባለው ከየት የመጣ ነው? ያንን ያ ጥቅሙ ለምንድን ነው የሚለው ነገር ላይ በዛ ስራ ላይ የሚሰሩ ኩባንያዎች ጋር ስራ ጀመርኩ እና ያው ያንን ስራ ስለወደድኩት እሱ ላይ ብዙ መሻሻል የሚገባ ባቸው ነገሮችም እንደሚኖሩና ወደ ቢዝነስ ኦፖርኒቲ ሲታይ ጥሩ ተስፋ ያለውና የስራው ኳሊቲን ከማሻሻልም አንጻር ተጠቃሚውን ህዝብ ከመጥቀም አንጻር እና እንዲሁም ይሄ እንዲሁ ፈጠራዊ የሆነ ኢኖቬሽን የሚሏቸውን ነገሮችም በዛው መስክ ላይ ለማካሄድ የሚችል የሚያስችል ሆኖ ያገኘት እና እዛ ላይ አተኮርኩኝ። መጀመሪያ ያቋቋምኩት ያካካ ኩባንያ ለሁለት ኢንሹራንስ ካምፓኒዎች ናቸው የቀጠሩኝ። ችግር ስለነበረ ያን እዛ መስክ ላይ ያንን ችግር እንዴት እንደሚፈታ ከተነጋገርን በኋላ እነሱ የኩባንያው ባለቤቶቹ ነው ስራውን እንደማለኩባንያውን ለማቋቋም ተነጋግረን፣ በዛው መሰረት ያ ኩባንያ ተቋቁሞ ወደ አምስት መቶ ሰራተኞች አሉት። አሁን ወደ ሶስት ቢሊዮን የሚጠጋ ትራንዛክሽን የሚያደረግ እንዲሆን ካደረስኩት በኋላ ወደ ሌላ ራሴ ሙሉ በሙሉ ኦን የማደርገው የኔ የሆነ ኩባንያ እና እስከዛሬ ባለፈው ሀያ አመት ውስጥ ያንን የመጀመሪያው ኩባንያ ተራ የደረሱበትን ችግሮች እሱን አስተካክሎ እነዛ ችግሮች ታርመው የተሻለ አገልግሎት መስጠት የሚችል እና እንደዚሁም የተሻለ የፈጠራ ችግር ኢኖቬሽን ህዝቡ ማምጣት የሚችል ኩባንያ እንዲሆን ስለፈለጉ አዲሱን ስራ ጀምሬ እሱ እየተካሄደ ይገኛል። አቶ መስፍን የደረሱበት ደረጃ ለመድረስ ተማሪዎችም ሆነ ወጣቶች ምን ምን ማድረግ ይኖርባቸዋል? ይህንስ ማድረግ እንዴት ይቻላል? እንግዲህ ሰው እንዴት ማድረግ ይቻላል? ይሄ ለሚለው እርግጥ አንድም ትኩረት ወይም ፎከስ የሚሉት ነገር አንድ ፕሮጀክት ላይ ፎከስ የማድረጉ ወይም ትኩረት የመስጠቱ ጠንከር ብሎ እዛ ላይ ከዛ ተያይዞ ደግሞ ያለው የሀገር ሪሌሽንሽፕ ይሉታል፣ ግንኙነት ከህዝብ ጋር ያለ ስራ ባልደረባ ወይም ከዛ አምስት ጋር ካለ ግንኙነት ወይም ካለ ኢንዱስትሪ ጋር የጠበቀ ግንኙነት መፍጠር መቻል። ሌላው ደግሞ በተቻለ መጠን እንግዲህ የተፈጠሩ ግንኙነቶችን መጠበቅ አስፈላጊ ነው። እዚህ ሀገር ማንኛውም ቢዝነስ ጥሩ አድርጎ የተሳካ ስራ ለመስራት እንዲቻል እና እነሱ እነሱ ነገሮች ዋና ዋና ነገሮች ናቸው። እንግዲህ ከዚህ በላይ ያው ምንድን ነው ማድረገው ስራው ምንድን ነው፣ እንዴት ነው መፈጸም ያለበት የሚሉትን ሰዎችን ቢዝነስ ፕላን የሚሉትን ጠንቅቆ በደንብ ካወቁ በኋላ ከዛ እዚ እንደዚህ ቅድም ያልኩት ላይ ከተኮረ ብዙ ጊዜ ብዙ ኩባንያዎች ጌታማ ይሆናሉ ብዬ አምናለሁ። አቶ መስፍን ትልቅ ደረጃ ደርሰዋል። በአሜሪካ የመድኃኒት ቢዝነስ ውስጥ ብዙ ቢሊዮን ዶላር የሚቆጠር ገበያ የሚያንቀሳቅሰን ኩባንያ በኃላፊነት መርተዋል። አሁን ደግሞ የራሳቸውን አቋቁመው በርካታ ባለሙያዎችን ቀጥረው የሚያሰሩ ትልቅ የመድኃኒት አስተዳደር ኩባንያ ከፍተዋል። በዚህ መካከል ግን የመጡበትን ማህበረሰብ ማገልገል በትውልድ ሀገራቸው ጉዳይ ላይ የመሳተፍ ዝንባሌ ይኖራቸው ይሆን? ኢትዮጵያ በኢትዮጵያው ላይ ውስጥ የሚሆነውን እና ኢትዮጵያን እንዴት መርዳት እንደሚቻል ሁልጊዜም፣ ያው እንግዲህ ሁላችንም ኢትዮጵያን በሙሉ ያው እዚህ እንኖራለን እንጂ ልባችን እዛ ነው ያለው፣ እና የተለያዩ ፕሮጀክቶች ፕሮጀክቶች መርዳት በተለያዩ ሁኔታዎች ላይ ለመሳተፍ መሞከሩ እና ብዙ ብዙ ነገር በግለሰብ ደረጃ አንዳንድ ነገሮች እንዲሳኩ እንዲሳኩ የማድረግ ሙከራ ሲኖር የነበረ ሲኖር ግን በኢትዮጵያ የፖለቲካ አወቃቀር ላይ አክቲቪዝም ወይም የአክቲቪዝምና ኑሮኛ ብዙ ወዳጆች አሉኝ። እዚህ በዚህ ፖለቲካል አክቲቪዝም ብዙ ጊዜ ህይወታቸውን እዛ ላይ እንትን ያደረጉ ያው ከነሱ ጋር የሀሳብ ሆነ የአስፈላጊውን ታፖርት እየተደራረጉ እነሱ ከማገዙ በስተቀር እኔ በራሴ በቀጥታ ህ የኢትዮጵያ ፖለቲካ ውስጥ ገብቶ አክቲቪ ያደረግኩት ነገር የለምና አሁን የቢዝነስማን ሆኖ business the American agribusiness business build America. እና እዛ ላይ ብዙ ጊዜ ከማጥፋት ተሻግሮ እንዴት የአሜሪካን ኢትዮጵያንስ ፓብሊክ አፌርስ ኮሚቴ የሚለው ወደዛ መሻገር እንመጣለን አይነት መሰለኝ ያልከው አቶ መስፍን። የአሜሪካና የኢትዮጵያ ህዝብ ጉዳይ ኮሚቴ ተብሎ የተቋቋመው መንግስታዊ ያልሆነ ድርጅት ከመሰረቱት አንዱ መሆናቸውን ነግረውናል። በድርጅቱ አላማ እና ድርጅቱ በሚሰራበት ዙሪያ አነጋግረናቸዋል። በሚቀጥለው ዝግጅት ይዘን እንቀርባለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።